ሰላም ጤና ስጥልኝ። የተከበራችሁ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁ እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣ ነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛገብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ምጣኔ ሀብታዊ ተግዳሮቶች ሲጋለጡ ይታያሉ። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከልም ጥቂት የማይባሉት ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ የተሰናዳው ዘገባ ሀብታም ስዩም እንደሚከተል ያቀርበዋል። በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመሳት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና አስራ ሁለት አስራ ሶስት ሰዓት የምንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ትሰራል። አንተንም ይቀይረሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀይራል። ስደተኞቹን በሚመለከቱ ማኅበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ ዕጣ ሲዳረጉ በተደጋጋሚ ተመልክተዋል። እኔ አንድ የማውቀው ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም። ኢንሹራንስ ማግኘት አልቻለም። እናም ህይወቱ አልፏል። ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢ መደበኛ ኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው። ያልተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል። የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ። ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም ህግ ወጥ ነኝ የዚህ ሀገር መንግስት ሚስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም የሚኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው። ለመሆኑ በሀገሬው አጠራር አንዶኪመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ ኢትዮጵያኖችን የተወሰኑ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ። እነዚህ ወገኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ። አሁን አንድ ሰው እዚህ ሀገር ቢቸገርና ኢንሹራንስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነትና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል። ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል ድርጅቶች፣ ሴንተሮች አሉ። በነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ ክ የሰራሁበት የካቶቻንችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ። በመግቢያችን ላይ ሀሳቧን ወደ አጋራችን ጽሁን እንመለስ። ሆን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽሁን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች በመጀመሪያ አገርህን ጥለ ስትወጣ ምንም አይነት ነገር ሊያጋጥም ይችላል ብዙ ነገር አንተ ባሰብከው መንገድ ላይ ሄድ ይችላል በጣም ኢሞሽናል ሬድ ሆን ክሰው መሆን አለበ እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብ በውስጥ በጣም ብዙ ነገር ሊያጋጠም ስለሚችል ማለት ነው ከዛ ደግሞ ሲቀጥል ኢንፎርሜሽን ኢንፎርሜሽን ኢንፎርሜሽን ሰው ጠይቅ አንብብ ሀርሽን ኮሚዩኒቲ አለ በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንድ ዶኪመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተቻለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው። ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጥ ያክል ያክላሉ። ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አደለም፣ እንደዛ አደለችም። ብዙ ልፋት አለው አለ ብዙ ስራ አለ፣ ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደረጉ ሲመጡ የጤና ቀው ሲመጡም ይገጥማቸዋል። እዚህ ሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት ከጤና መጓደል በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላደለን የምንኖር ኢትዮጵያውያን ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ ለሁለ ህብረተሰብ ከኛ የሚጠበቅ ነው። የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ አስር ነጥብ አምስት ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14 በመቶ እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49 በመቶ አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንዖት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ባለፉት አምስት ዓመታት የኢትዮጵያ መገናኛ ብዙኃን ያጠናቀሯቸውን ሃይማኖት ተኮር ዘገባዎች ና በኢትዮጵያ መገናኛ ብዙኃን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙኃን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በተባባሪ ፕሮፌሰር ሙላቱ አለማየሁ ና የስራ ባልደረባቸው ፕሮፌሰር ተሬ ሸዳል የተዘጋጀ ነው። ሁለቱ ምሁራንም ከዚህ ቀደም ብሄርና የኢትዮጵያ መገናኛ ብዙኃን የሚል ጥናት ያቀረቡ ናቸው። እንግዲህ ከሁለቱ አንደኛቸውን አነጋግሮ ያሰናዳው ዘገባ ይቀጥላል። ሃይማኖትና መገናኛ ብዙሀን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየታት ተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ ዓለማየሁና የስራ ይስራ ባልደረባቸው ፕሮፌሰር ቴሬሽዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ ዓለማየሁ የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃ መግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው መንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይ አጌንስት አድረው መሆን በዚህ አባባሉ ግን ምንድን ነው ኢምፕላይ የሚያደርገው የሚለውን ነገር ስናየሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ የመጅሊስ በመጅሊስ ውስጥ ክፍት ትልቅ ክፍፍል ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሔ በሰጠ ጊዜ ግን ወደ ሚዲያው መጣ። ማለት ለችግሮች መፍትሔ ለመስጠት የመንግስት ጣልቃ ገብነት እየመጣ እየታየ ሄደ ማለት ነው። ጉድ ባይዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች፣ የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤል ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል። ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም። አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ ሴኩላሪዝምን ነው የምንከተለው ሶ ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ። ማለት ይሄኛው ነው አንደኛው ትልቅ ውስጠት ማለት ነው። ለምሳሌ ግጭት ሲከሰት፣ በጣም በርካታ ሰው ሲገደል ኖ አሁን እኮ ዜጋ ነው እየሞተ ያለው፣ በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ይተናል። በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ መስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል፣ አየናቸው። አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሜዲያ በጣም ሞር ሳይለንት መሆንንም የመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው ዘንድ በእምነቱ ላይም ሲጨምርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው። እና ኤዲቶራል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ወደ ሶሉሽን ነው እንጅ ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። መንግስት ጫና ምን ለማለት ፈልጌ ነው፣ የሚዘግቧቸው ጉዳዮችን ይሄን ዘግብ፣ አትዘግብ ኦልሞስት በሚባል ደረጃ እንትን ያደረጓቸዋል ማለት ነው። ኦነሮቹ ፖለቲካል ፓርቲው መንግስት እንደዚህ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው። በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዘው ቀድሞው ባልነበረ መልኩ ሀምሳ የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙኃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ። በሌላ በኩል ደግሞ አንዳንድ ሚዲያ በጣም ጽንፍ ይዘው በጣም ቨሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ ነው እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው። ማለት ሰው መሀል ላይ እየትናገኝ የትኛው ጋ ነው ሕብረተሰቡ ትክክለኛ መረጃ ማግኘት ያለበት ብልን ስንል፣ ሕብረተሰቡ አሁን እንድን መገናኛ ሚዛን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ ማለት ነ በጣም ፖላራይዝ የሆነ ነገር ነው ብናል ጥናቱ ከተከተላቸው መንገዶች አንዱ ሀያ የመገናኛ ብዙሀንና የእምነት ተኩር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል። አሁን ላይ በተለይ በተለይ የዚህ የእምነት ላይ ያተኮር ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልክቶችን የያዙ ናቸው ማለት ነው። ይሄኛው የዚኛው እምነት የዚኛው እምነት ብቻ ምለነው አይደለም ኦልሞስ በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት የእምነት አስተምሮቶቸው አስተምሮቶቻቸው የጠላፊ ቻነግር ነው ወይም አንደኛውን እምነት፣ አንደኛውን ብሄር፣ አንደኛውን ፖለቲካ የሚያነሳ ወይም የሚጥር እየሆኑ መጡ ማለት ነው። በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙኃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል። ዶክተር ሙላቱ ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ። ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት፣ ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው። የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋና ምክንያት ቴንሽኑ ነው። በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬስ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳኝነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ። የኢትዮጵያ ሚዲያ በአጠቃላይ ነው ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካ ነው በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሽፕን ማለት እንችላለን። የእነሱ ይሁንታ ወይም የእነሱ እያንዳንድ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ፣ መንግስት ነው በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ፣ መንግስት ደግሞ መገናኛ ውስጥ በጣም ነፃ ሆኖ እንዲዘግብ እስካላደረገ ድረስ ይነው ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስት እና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀመረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ለምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሌላቸው ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና እና የሃይማኖትንትን በደንብ ለይቶ ያለማወቅ ነው። ቅድምም ብዬሻለሁ። የዚህ ሴኩላሪዝምን ሮንግ ሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ። መገናኛ ብዙሀን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያለሁ። እዚህ ጋር ነው ማለት ነው። መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየው የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ Chego e chega lá, me chegue tudo. O morte em morte, tal que a lixa lá, que é na cama, se arranha, mas I so hono ehdale A da kuni the that kilo Europa Europa Europa ni At me I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, I'll be like, i will be i will ከረሞር ማብቂያ ላይ የሐማስ ታጣቂዎች ያደረሱትን ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታም ለሁለተኛ ጊዜ የተፈናቀሉት ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ህይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ይገኛሉ። የአሜሪካ ድምጽ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችን ዘገባ ስመኞሽ የቆየ እንደሚከተለው ታቀርበዋለች። ተኬ ወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት እቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል። ቤት ውስጥ ነበር። እዚህ ጋር እዚያ ጋር እናም ሁሉም ቦታ ትንሽ ትንሽ ተጎድቻለሁ። ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደ ድለኛ አርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖሮ የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል። ማ አንድ ልነግርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነት ውስጥ ይሰማኛል። ወደ ስራ መሄድ አልፈልግም። አንድ ቀን እሰራለው፣ አንድ ቀን አልሰራም። ፍርሃት ብቻ ነው የሚሰማኝ። ሐኪም ጋር መሄድ እፈልጋለሁ፣ ነገር ግን የጤና መድህን ዋስትና የለኝም። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከሰላሳ ሺህ በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት ሰባት ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጥያቄዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት አቀንቃኝ ባለሙያ ናቸው። ሪትራማታይዚንግ ኢንሲደንት ኖት ኦንሊ ሁኔታው አሰቃቂ ክስተት ነበረ። ያ ብቻ ሳይሆን አንዳንድ የስደተኞች ቤተሰቦች ተገድለዋል። በጥቅምት ሰባቱ ጥቃት የተገደሉ ሁለት ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለእነሱ በጣም አስቸጋሪ ሁኔታ ነው። ይህ በተለይ ከኤርትራ ተሰድዶ ለመጣው እንደ ተክ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው። ማማሽ ከሼ ማማሽ አኒ አይት አኒ ገዳልት በሚል ለእኔ በጣም ከባድ ሁኔታ ነው። ያደግሁት ጦርነት ውስጥ በነበረ ሀገር፣ በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ ሀገር መጣው፣ ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይህንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩን የሚሰማኝ ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም። ተኬ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ አያገኙም። እንደ አብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሀሮን ያስረዳሉ። አለመታደሉ ነው። ተፈናቃዮችን ወደ ሌላ ቦታ የማዘዋወሩ ሂደት ከእስራኤል ሕጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸው። ስለዚህ መንግሥት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዘዋወር የሚሰጠውን እርዳታ ማግኘት አይችሉም። የአሜሪካ ድምጽ በዚህ ጉዳይ ዙሪያ ከእስራኤል መንግሥት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በዋናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹን ግን በህገ ወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደተኞቹ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስታብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው። በሎኪባል ማና ክሚያ መዲና ዘኮኤ אנחנו הרגשנו שאנחנו באמת כמו זה סמרטוטים ከመንግስት ምንም አይነት እርዳታ አይሰጠንም። ይሄ ይጎዳል። እንደ ተራ ጨርቅ የተጣልን አይነት ሆኖ ይሰማኛል። መንግስት አብ እብራይስጥ ውስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚሰማቸው በእስራኤል የጦር ሀይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት እጣ ፈንታ ይጨነቃል። መስክ የሽ አርባ ኢላዲም የሽ በንዕስ በንሽሞኔ አምሮ ሊ አናኸኑ ኒየ በገላኒ አናኸኑ ኒየ በነ ጻንኻኒም አራት ልጆች አሉኝ። የአስርና የስምንት ዓመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። የአየር ወለድ ወታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ አለመሆናችሁን አያውቁም። እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያውቁት ብቸኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስገኞች ናቸው። በሲሊያ ሜንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት በምራት ኤልያስ አስማረ፣ በቀን ብሩ፣ ጽዮን ግርማ በአርቶቱ ከመላይ አሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የሁድ ምሽት።